እንደ አውሮፓ አቆጣጠር በ1922 በአዲስ አበባ ውስጥ የሚገኙ ማተሚያ ቤቶች የኢትዮጵያ የመጀመሪያው መደበኛ ጋዜጣን ማተም ጀመሩ። አገሪቱ ወደፊት እየሄደች ነበር። በዚህ ጥንቃቄ የተሞላበት ዘመናዊ አሰራር ሥርዓት ጀርባ የነበሩት በኢትዮጵያ ፖለቲካ ማማ ላይ ለግማሽ ምዕተ ዓመታት የተቀመጡት አጼ ኃይለሥላሴ ነበር። እሳቸው ተጻራሪ የሆኑ ችሎታዎች ነበሯቸው። ለኢትዮጵያ የዘመናዊነትን መሰረት የጣሉ ባህላዊ ንጉሠ ነገሥት ነበሩ። ለአልጋ ወራሽነት የተሰየመውና ጥልቅ ትምህርት ያገኘው ወጣቱ ራስ ተፈሪ አገሩ ታሪካዊ የሆነ ነገር እንደምታስቀምጥ ቁርጠኝነት ነበረው። የንጉሠ ንግስትነቱን ስልጣን ሙሉ በሙሉ እንደያዙ በብዙ ማለትም በኢኮኖሚያዊ፣ ማህበራዊና ፖለቲካዊ ዘርፎች ላይ ጥንቃቄ የተሞላበት የታድሶ ለውጥ እንዲደረግ ፈቅደዋል። በጀርመን ውስጥ የሚኖሩ የታሪክ ምሁሩ ልጅ አስፈወሰን አስራቴ የንጉሠ ንግስቱን የመጀመሪያ ዓመታት በተመለከተ እንዲህ ይላሉ። እነዚያ ጊዜያት የወጣት ራስ ተፈሪ መኮንን የራዕይ ጊዜያት ነበሩ። በዚህን ጊዜ እሱ የሁሉ ሊበራል አስተሳሰብ ተሟጋች ነበር። በወቅቱ ጓደኞቹ ብቻ አልነበሩትም። እንደዚህ ዓይነቱ የምዕራብ ዓለም አስተሳሰብ በኢትዮጵያ ውስጥ የማይፈልጉ መኳንንቶች ነበሩ። ይሁን እንጂ ራስ ተፈሪ ጠላቶቹን በሩቁ በመቆጣጠር እንደ አውሮፓ አቆጣጠር በ1930 ዓ ም በደመቀ ስነ ስርዓት ንጉሠ ነገሥት ኃይለ ሥላሴ ሆኖ ዙፋን ያዙ። ከአንድ ዓመት በኋላ የተገደበ አቅም ቢኖራቸውም የሕዝብ ተወካዮች ምክር ቤት አቋቁመው አዲስ ህገ መንግስት አጸደቁ። ይሁን እንጂ የንጉሠ ንግሥቱ የተሃድሶ እቅድ በ1935 ዓ ም የፋሽስቱ ኢጣሊያ መሪ ቤኒቶ ሙሶሊኒ አገሪቱን በወረረበት ጊዜ ተሰናከለ። አጼ ኃይለሥላሴን ለስደት ያደረገው ይህ ወረራ ያልተጠበቀ ተጽዕኖ ነበረው። በ1936 ጀኔባ ላይ በሊግ ኦፍ ኔሽን ተገኝቶ ባደረጉት የማይረሳ ንግግር የዓለም አቀፍ ማህበረሰቡ ወራሪዎቹን ከሀገራቸው በማስወጣቱ ተግባር ላይ እንዲተባበሯቸው ተማጸኑ። ይህ ንግግራቸው እሳቸው በዓለም አቀፍ መድረክ ፀረ ፋሽስት ትልቅ መሪ መሆናቸውን በማረጋገጥ ዝና አትርፎላቸዋል። ንግግራቸውን ቀጠሉ። እናም እስካሁን በጆሮዬ ውስጥ የሚመላለስ አንድ እሳቸው ያሉት አረፍተ ነገር በሀገሬ የተለኮሰችው ትንሿ ክብሪት አውሮፓን እንደ ትልቅ እሳት ይውጠዋል። እነዚህ በእርግጥም ትንቢታዊ ቃላቶች ነበሩ። ምንም እንኳን ንግግራቸው አስገራሚ ቢሆንም ብሪታንያውያን አጼ ኃይለሥላሴ አገራቸው እንዲመለሱ ለመርዳት እስኪወስኑ ድረስ አምስት ዓመት ነበር ያለፈው። በ1941 ወደ አገራቸው ከተመለሱ በኋላ ንጉሰ ንግስቱ የንግስናውን ሥርዓት ለማጠናከር ተነሳሱ። በትምህርት ዘርፍ ተሃድሶ ማድረግ ቀጠሉ። ኢትዮጵያንም ወደ የተባበሩት መንግስታት ወሰዷት። እንደ ኢሮፓያን አቆጣጠር በ1954 ዓ ም እንደ መጀመሪያ የውጭ አገር መሪ አዲስ የተመሠረተችውን የጀርመን ፌዴራል ሪፓብሊክን ጎበኙ። በዓለም አቀፍ መድረክ ላይ ንጉሰ ንግስቱ አንጋፋ ከሚባሉ መሪዎች ደረጃ ይቆጠራሉ። በፓን አፍሪካኒዝም እንቅስቃሴ ውስጥ እንደ ዋና ኃይል ለአፍሪካ ነጻነት ነትም እንደ ተምሳሌት ይታያሉ። በዛሬው ቀን ተረጋግተን በሙሉ እምነትና ድፍረት ስለ ወደፊቱ እናስባለን። ዛሬ የምናስበው ለነጻይቱ አፍሪካ ብቻ ሳይሆን ስለ አፍሪካ አንድነት ነው። ይሁን እንጂ በሀገር ውስጥ በጣም አምባገነናዊ እየሆነ መጣ። በሚያስገርም ሁኔታ ከስልጣን ለተወገዱበት ድርጊት መንገዶችን ያመቻቹት ራሳቸው ናቸው። በንጉሳዊ አገዛዙ አለመተማመን የተነሳ እንደ ኢውሮፓያን አቆጣጠር በ 1960 ዓ ም የመፈንቅለ መንግስት ሙከራ ተካሂደዋል። ንጉሱ ትኩረት ያልሰጡት ማስጠንቀቂያ ነበር። እነዚህ ሁሉ የውጭ ግንኙነት ፖሊሲ ጥረቶች ከውስጥ አገር ጉዳዮች ፍላጎት ጋር አልተመጣጠኑም። ይህ የእሳቸው የከፋ ስህተት ነበር። በሀገራቸው ውስጥ ነገሮች እንዳይታዩ አድርገዋል። ስለዚህ በመጨረሻ ላይ አብዮቱ ሲመጣ እያረጁ ከነበሩት ንጉሠ ነገሥት ጋር አብረን ነበር። የመጨረሻ ጥሪ ስንጠባበቅ ነበር። ሁሉም የእሳተ ጋሞራ እንደሚፈነዳ ያውቅ ነበር። ማንም ይህን ለማቆም አቅም አልነበረውም። በዓለም ላይ ካሉት እጅግ ጥንታዊ የሆኑ የዘውድ አገዛዝ ሥርዓቶች አንዱ ለዓመታት በቀጠለ ቀውስ ሰበብ አበቃ። መስከረም 12 ቀን 1974 ዓ ም ኃይለሥላሴ ከመንበራቸው ተነሱ። የቁም እስር ላይ እያሉ በሐምሌ 27 ቀን 1975 ዓ ም አረፉ። ዕድሜያቸውም 83 ነበረ።